ሰባት የፖለቲካ ተቃዋሚዎችን ያቀፈው በመድረክ ስም የሚታወቀው ድርጅት በውስጡ ያለውን የሥራ ሂደት በመገምገም የሁለት ቀናት ስብሰባ አካሂዷል። በአቋም መግለጫው እንደ መንደርደሪያ ያስቀመጠውን በኢትዮጵያ ካለ ወቅታዊ ሁኔታ በመነሳት በፖለቲካዊ፣ ኢኮኖሚያዊ እና ማኅበራዊ ጉዳዮች ላይ በመወያየት ነው ይላል። በመቀጠልም የወደፊት የትግል አቅጣጫዎችን በመቀየስ ያጸደቀው አቋም በአስራ ሦስት ነጥቦች ዙሪያ የተዘረዘሩ ናቸው። ዋና ጸሐፊው አቶ ገብሩ ገብረ ማርያም መግለጫውን በንባብ ከሰጡት ውስጥ ያለፈው ብሔራዊ ምርጫን በሚመለከት የመድረክ ሥራ አስፈጻሚ ኮሚቴ ቀደም ሲል ምርጫውን አስመልክቶ ያወጣቸውን መግለጫዎች በሙሉ የምንቀበል መሆናችንን እየገለጥን የምርጫው ሂደትም ሆነ ውጤት ኢዲሞክራሲያዊና ሕገ መንግሥቱን የጣሰ ስለሆነ ጉባኤው የማይቀበለው መሆኑን አጥብቆ ያሳውቃል። ለዚህም ምክንያት ያሉትን በመዘርዘር ከረጅሙ ባጭሩ ሕገ መንግስታዊና ሕጋዊ የምርጫ ስርዓት ተጥሶ የቀበሌ፣ የወረዳ፣ የዞን ካቢኔና ከፍተኛ የመንግስት ባለስልጣኖች በኮማንድ ፖስት እየተመሩ ከቀበሌ ታጣቂ እስከ ልዩ ኃይል በተጠቀሙበት ሁኔታ የተካሄደው ምርጫ የዲሞክራሲያዊ ስርዓት ግንባታ ጥረታችንን ቀኝ ኋላ ያዞረና ሕገ ወጥ ተግባር ስለሆነ የምርጫውን አፈጻጸም የሚያጣራ በሐቀኛ ተቃዋሚ ፓርቲዎች ዘንድ ተቀባይነት ያለው አካል ተቋቁሞ ውጤቱ ለሕዝባችን በይፋ እንዲገለጽ መድረክ በሰላማዊ መንገድ መታገልን ለዚህ ሀገር ፖለቲካ የሚበጅ መንገድ ነው ብሎ ይህንኑ በመምረጥ እንቅስቃሴ ከጀመረበት ዕለት ጀምሮ ለችግሮቻችን መፈታት በጠረጴዛ ዙሪያ መሆኑን በተደጋጋሚ በመግለጽ ቢጠይቅም ኢህአዴግ አሻፍረኝም ብሎ የድርድር እድሉን ዘግቶ ስለቆየ ጉባኤው ይህንን የኢህአዴግን ግትር አቋም በጥብቅ እያወገዘ በዚህ ረገድ ህዝባችን አስፈላጊውን ጫና በኢህአዴግ ላይ ፈጥሮ ለሰላማዊ ድርድር እንዲቀርብ እንዲያደርግ ጉባኤው ጥሪውን ያቀርባል። በምርጫ ምክንያት የተገደሉና የተፈናቀሉ ወገኖች በመንግስት ካሳ እንዲከፈላቸው ነው ገዳዮቹ ሁሉም ለሕግ እንዲቀርቡ እንዲደረግ፣ ከስራቸው የተፈናቀሉት ወደ ስራቸው እንዲመለሱና ለእስራት የተዳረጉትን በአስቸኳይ እንዲፈቱ ጉባኤው አበክሮ ይጠይቃል። በመቀጠል መድረክ የፖለቲካ ትግሉን እንዴት እንደሚቀጥል ዋና ጸሐፊው አቶ ገብሩ በመደምደሚያው ካሰሙት መድረክ የወቅቱ ሁኔታ የሚጠይቀውን ትግል በብቃት ለማካሄድ አሁን ያለውን አደረጃጀቱን አጠናክሮ እንዲንቀሳቀስና አባል ድርጅቶችም የውህደት ጥያቄን ትኩረት ሰጥተው እየሰሩ እንዲቆዩ ጉባኤው ወስኗል። ለቀጣዩ የፖለቲካ ትግል በምን አይነት መልኩ ስልት እንደሚከተሉ፣ የሰላማዊ ትግል ፍልስፍና እንዴት በስራ እንደሚውል የመድረክ የወቅቱ ፕሬዚዳንት ፕሮፌሰር በየነ ጴጥሮስ የሚሉት መድረክ ስትራቴጂክ እቅዱ አባል ድርጅቶቹ ይዋህዳሉ፣ አንድ ወጥ ፓርቲ ይሆናል የሚል የተቀመጠ አለ። ይሄ ስትራቴጂክ እቅድ እስከ መቼ ነው ዝም ብሎ እቅድ ሆነው የሚቆየው የሚል የሰላ ወቀሳ ነው ምክር ቤቱ የደረሰውና የመድረክ አመራር የውህደትን ጥያቄ እስከሚቀጥለው ጉባኤ ድረስ በጥልቀት ተነጋግሮ አባል ድርጅቶቹም አስፈላጊውን የውስጥ ድርድርም ጭምር አድርገው ሪፖርት እንዲያደርጉ እኛ ሕጉ በሚፈቅድልን እንቅስቃሴ እናደርጋለን። በዛ ክልል ስራ ማቆም ሊኖር ይችላል፣ እንብታዎች አሉ። እና ለየአካባቢውና ለወቅቱ ምስማሙትን የሰላማዊ ትግል ስልቶችን እንግዲህ በዝርዝር ለውይይት ከተነሱት ውስጥ እንዲ እንዲህ አይነቶቹን ማለታችን ነው። ጌታቸው ተድላይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።